የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል። ኳንስ የተዋጽ ምና ስጋና ቆዳ ቀርቶ የአውሮፕላኑን ብረታ ብረት በጣም ብዙ ብዙ የተመሳተለ ነው ምንሆን የነገሩኝ የምጠብቀው ነገር የለም። ቅድም እንዳይነገርኩሽ እኔ እዚህ ወይቅ ሰጥሃን የሚያመጣሁት አስራት ስራ ስለማድረግ ኢትዮጵያ ኖረ ባርባቶ ጠዛበት ነበር የተመለስኩት ስለዚህ ምንም የምጠብቀው ነገር የለም እ ወደቀበት ቦታ ላይ አንድ ድንጋይ ሲሆን ለታሪክም፣ ለመጪው ትውልድ፣ ለኢትዮጵያ አየር መንገድ ይህ ብቻ ሳይሆን ብዙዎች የረገፋሉ እሱ ጋር አብራው የእነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞት። ሌላ ምኞት የለኝ። በብዛት ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። Gabina VOA, let's cross boundaries together. የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ የወደቀውን 737 ማክስ ኤት አደጋን ተከትሎ የተጠናቀቀ ዘገባ ይሆናል። እግዚአብሔር ሰጠ፣ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ ኤት አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሐዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናዎት። ጽዮን ግርማ እባላለሁ። ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት። አመሰግናለሁ በጣም አመሰግናለሁ። በጣም እሺ። ዶክተር ጌታቸው ተሰማኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከእርሶ ካንደ በቶ የት ነው የተወለደው ልጆት የት ነው የተማረው? እስቲ የልጆትን የሕይወት ታሪክ ይንገሩን። ናይሮቢ ነው። ናይሮቢ ነው የተማረ ያድ የተወለደው። እኔ እዚያ አኪም ነበ እዚያ ነው የተወለደው የተማረውም እስከ ኤሌቭል ድረስ እንደምታውቂው የብሬትሬት ሲስተም ኤሌቭል የሚባል አላቸው፣ ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳዩ እንደ ኮሌጅ እንደ ማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር፣ ፓይለት ለመሆን። ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደህ ተማር ብዬ እዚህ አመጣሁት እና ልጆችም አሉ ግን አንድ አስራት እንኳን አውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ቴት እያዘነ የመጣው ቦይንግ ሄዞ ነበር። እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት? ማክሲም ፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለው። ወደ ለመንግስት አንድ ሀያ አምስት አመት ፈርቼ ነው ሪታይር ያረኩት። ፕራይቬት እንሰራ ነበር። ሌሎች ልጆች አሉኝ ብለዋል። እና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ? ያሬድ አምስተኛ ልጄ ነው። ከስንት ልጆች መሀል ማለት ነው? በጠቅላላው ስድስት ናቸው። ያሬድ ወደ ኢትዮጵያ መቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋል። እና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ? አንድ አስር አመት ሳይሆን አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከፍታው ዘንድ ከዚህ ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት በመሰረቱ ልጁ ያንግ ነው፣ ግን ሰላሳ ባልሞላው አስራ ዘጠኝ መቶ ሰማኒያ ዘጠኝ ላይ ተወለድ ብዙ ላይ እና አክትሬት ፕሮሞሽን ነው። ሶስት አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። ከየሱ ኃይሌ ቋንቋ፣ አማረኛ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። ና እንዴት ነው ይሄንን የቋንቋ ችሎታውን አሁን አዳብሮ የነበረው? ልክ ነው ልክ ነው፣ ያው ሰዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪ ነው፣ ኬንያ ውስጥ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩት ያው ደግሞ ሰዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰብ አደጋ ነው የደረሰብን። እንዴት ነው ህይወቱ ማለፉንና አደጋውን የሰሙት? እርስ ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ። ተደዋውላችሁ ነበረ አግኝተውት ነበር ከአደጋው በፊት? ብዙ ጊዜ ደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም ምንድነው ችግር አለው ያለችም እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምኑ ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም አክሰስ ይፍላት ለም አሉ እና ትልቅ አደጋ ነው የምልሽ። ልጅ ብቻ አደለም ብዙዎች ናቸው እዚያ የረገፉት። ሕፃኖቶች አሉ፣ ሴቶች አሉ፣ የውጭ ሀገር እንግዲህ መቼም በመሰረቱ ምን ታረጊያለሽ? ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሹ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን ባሉት መሰረት፣ የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ ዓመት አገልግሏል ኤርላይንሱ በስራም ጎበዙ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና ስልክም አጽናንተውናል። ከጠቅላይ ሚኒስትሩ ቢሮ፣ ከፕሬዚዳንቱ ቢሮ ሁሉን ለኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን መስለው ታሪኩ ባጭሩ ነው። እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ? ልጆት ያሬድ በሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ አስራ አምስት የሚሆን የዋና በየሰሜስተሩ የሰበሰበው አንድ ቤት ሰቅሎ አንድ ቤት፣ እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስሚን ጎበ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትክና የነበረው ልጅ ሁሉንም አክባሪ እና ትልቁ ደም ትንሽንም ብዙዎቹ ጓደኞች ንጠይቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም ና መቼ ነው ለመጨረሻ ጊዜ ያዩት? ከምስ ከበትት አይቼዋለሁ። ከምስ ከሚል እዚህ ስ ምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚሰረሰው ስመጣ ሱ የት ነበር ማርፈው እና እዚያ ነው የማገኘው። ብዙም ጊዜ በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት ያው በመመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ዋዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ። ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው? የለም አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር

ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና እንግዲህ በዚያ ከታመነበት ምናልባት ያው መጽአተ ክርስቶስ ሲመጣ የሆነው ነገር ይሆናል፣ የሚታይ ይሆናል፣ አይታወቅም። በእምነታችን ይሄ ነገር አለ። መጽአተ ክርስቶስ ሲመጣ የሞታን ሁሉ ይነሳሉ ይላል።

ረጅም ጊዜ ያገለግልን ይባላል ሁ መጣ ስለሆነ ቆላለ ምንም ኮምፕሌን የማረገው ነገር እንግዲህ፣ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው። እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ ነ የለ ምክንያቱም እንደ ሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ባለፋ አይነቶቹ ናቸው። ከዚያም ደግሞ በብዙ በብዙ ሜትር ወደ ውስጥ ገብቷል የሚባለው አለ ነው። አስር አስራ አምስት ሰላሳ አቅራቡ ግብላ እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አደለም፣ ብዙዎች ህፃናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ አገሮች እንደ ሰማሽው ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ በዚህ ሉን አልተጠቀመም ጭነት ዋና ሁሉ ሰው አለ በፍጥነት ነው የወደቀው። ወደ አንድ ሺህ ሁለት መቶ ምናምን ኪሎ ሜትር የሚባሩ አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታው አሁን የወደቀበት ቦታ ትልቅ ጉድጓድ ነው ያለ እና እንደሰማሁት እንኳን ሴ ተዋጽ ምና ስጋና ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም ብዙየሌጥና ብዙ የተበታተለ ነው ሆነሆነ የነገሩኝ የሆ ጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ቅርስ ኢትዮጵያውያን የሚያመጣውት አስራት ለማድረግ ኢትዮጵያ ኖረ የባርባቶ ቀዛበት ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ የወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም፣ ለመጪው ትውልድ፣ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈርዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት እና ልጅ አጥቻዋለሁ የምወዱ የማፈቅረው የሚ አካባቢ ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትች ሌላ ነገር የምልሽ ነገር የለኝም። እግዚአብሔር መጽናናቱ ማሰባቸው እና በማረጋቸው ለኔ ማጽናኛ ነው። የሆነ ሆኖ አነጋገሬም፣ መንፈሴም፣ ትንሽ አእምሮዬም፣ ኮንሰንትሬሽንም ተቀንሷል። ያለፈው ሁለት ቀን ችግር አለበኝ ማለት ያው ድንጋጤው፣ ምኑም ብዛቱ ይዞኛል እና ያሁን ሆኖ እንግዲህ ያው እናንተ የኢትዮጵያ ናችሁ፣ ታሪካችንን ካልቸራቸው የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። በትክክል ነው ያስረዱት። እግዚአብሔር ያጽናወት። በሚገባ አስረድተዋል ስለ ልጆ። እግዚአብሔር ያጽናወት። በጣም አመሰግናለሁ። እግዚአብሔር ባርክሽ። አሜን፣ አሜን። እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ሕንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሐዘን ተቀምጠው እንደሚገኙ ለማወቅ ችለናል። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነስርዓት አካሂደዋል። በስነስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም፣ ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማ ሕፃናት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦች እና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ አስራ ሰባቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ባልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሬሊፍ ሰርቪስ የተባለው የሰብዓዊ እርዳታ ድርጅት ኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል። ቆንጅት ታየናት ያነጋገረቻቸው። አመሰግናለን መቼም እንደዚህ አይነት በጣም አሰቃቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለኛ አስደንጋጭ ነበረ፣ መጀመሪያ ወሬ ስንሰማ ማለት ነው እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ኢትዮጵያ ህዝብ ያለምን ህዝብ ሁሉ ያዘነበት ከፍተኛ አሰቃቂ አደጋ ነው ማለት ይችላለን። አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት? አራት ናቸው እና በስልጠና ወደ ናይሮቢ እኛም ሪጂናል ኦፊሳችን ይዛን ያለው በሪጅንና በካንትሪ ፕሮግራሙ ማለት በሲያሬ ኢትዮጵያ ጋር የተገናኘ ትሬኒንግ ነው። እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ የሆን አድርገ የደረሰባቸው። እስቲ የአራቱንም ስማቸውን እና የስራ ድርሻዎቻቸውን የነበረውን ይግለጹልን፣ እሺ። ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች የሂሳብ ባለሙያ ነች። ሲያርስ በደኛ ዓመት ያ በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዷ አሳነች። ሌላው ጌትነት አለማየሁ በሙያው ወይም በዚ የፕሮክመንት ሰው ነው። ብዙ ከቃጉዢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይን መኩ ይባላል። እሱም ከቃጉዢዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው ሰላሳ ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ አርባ እድሜ ውስጥ የሚገኙ ባለሙያዎች ነበሩ እና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤ ኦርጋናይዜሽን መስራት ማለት መደበኛ ስምንት ሰአታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ። ከስራ ሰአት ውጭ መስራት ቤተሰቦች ች አሏቸው የተወሰኑቱ እንደምረዳው ባለትዳርና ና የልጆች አባቶች አሉባቸው የሳራን አላወቅኩኝም። ታራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለ ትዳር እና የአንድ ሴት ልጅ ስንታየው ባለ ትዳር እና የሶስት ልጆች አባት ነው። ታራም ደግሞ ጮኛ ኖሯት ለማግባት ሀሳብ ላይ የነበረች ነበረች። ቅርብ ጊዜ ነው ቤት የገዛችው። ሁለት ወር እንኳን ያለ አዋናትን እንደዚህ ነው ትንሽ እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች ያው እንግዲህ የኢትዮጵያ ህዝብ ጎረቤቱ ምኑም የመስራ ቤቱ ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው በጣም ከባድ ነው ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን ምለው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እነዚህ ግን እስካሁን እንግዲህ ቀብር ስለመስራት እንችላለን ተፈጸመ ያስቸግራል። በጣም ብዙ ምንም ተጽማሚ ማለትም የሚያስቸግር ሁኔታ አለ እና ቤትነት ጋ የሚሄድ ቄሶች ነበሩ እና እነሱም ምንድነው ምንም ምንም ነገር አንበላን ብለው ነው ቤተሰቡ እናቱና እህቶቹ ምንም ምግብ የሚባል ውሀም የሚባል ነገርን በጣም ብለው ቄሶቹ እንዴት እንደዚህ ተደርጋላች ብለን ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል። ነው እንግዲህ የተባለ ራለ ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ስራ ነበረንም ቢሮ ዝግ ነበር። ያው ስታፍ በየቦታው ለቅሶም እየደረሰን ድንጋጤ ሆኖ ንስላለን ስራ አልነበረንም። ሐሙስ ያው እንዲሁም ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን በወርቷል ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያ እና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው አማካሪ ዛሬ ቀኑን ሙሉ ነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት። ረዳ ሰራተኛውን ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱን ሳቤታችንም ይህን አስቦ ካውንስሊንግ ሰፖርት ለሰራተኛይም የምክር አገልግሎት ያስፈልገዋል። ጥሩ ጥሩ ነገሮችን የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ቻይና ቲታ ክፍል ብንወስድ አብረው እዚህ በግሩፕ ነው እንግዲህ ሰው የሚቀመቀው፣ ቤር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግቀው እውነት ነው። አራት ሰው አንድ ሰው እንኳን ምን ያህል እንደሚቀዱ እንኳን አራት ሰው የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይን አለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅታዬን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ህዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ። የተወለደ ወለጋ ነጆ የሚባል ቦታ የተወለደ እዛ ነው። እንግዲህ በአስራ ዘጠኝ ዘጠና አንድ ነው የተወለደውና እንደ ፈረንጆች በአስራ ዘጠኝ ዘጠና አንድ ማለት ኦልሞስት ወደ ሀያ ሰባት አመቱን ወደ መጨረስ መሰለኝ። አሁን ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር? አዎ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ በተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ይመጣ ያለበት ቀን እሑድም ቀን አልነበረም። በሰባት ነበረ። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ቢቀጥል ስለሚችል ለሌላ ቀን ብታደረግለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በዘጠኝ ቆረጥኩለት። በዘጠኝ በቃ ይመጣል ብለን ስንጠብቅ ተደውሎ አንብጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሑድ ማለት ለአስር ማለት ነው። አስር ይመጣል ብለን ጠዋት አነጋግሬው ነበረ እራሴ። እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም፣ ይጠብቅ ሰው አላልኩኝ፣ ከልዩ ጋር የምተዋወቃሉ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃዶች ነበረ ያናገረ እንግዲህ ከዛ በኋላ ሆነ። እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማሁት። የማውቀውም ነገር አልነበረኝ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብድ አልገባስ እንዲህ አይነት ነው ነገር። እግዚአብሔር ካላት ቻለ ምንም። በዘጠኝ ያመለጠው ለምን እንደሆነ ጠይቀሹ ነበር። ዘገየናሉ። ቤት ውስጥ ዘገየ መሰለኝ። ከስከደባቸው መንገድ ላይ እስከሚደርሱ እና ሲደርስ ያ የቦርድ ታይሞ አልፏል፣ አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለአስር አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ስላይድም ነበረ ምሽቱን። የሚገርመው ኔ እንዲያውም እሱን ነበረ እዛው ሲያናግሩም፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ በሱ ብታስተካክሉለት ምናምን ስል እስኪ እየሞከርን ነው ለማንኛው ማለች። እኛ አክስቱ ዛለች የአባቱ እሑድ በኋላ ቆይታ ደውዬ ስጠይቅ አይ ለነገ ጠዋት አድርገንለታል አለችኝ። በመሀል እንግዲህ እንደዚህ ሆነ። እዛ ላይ ኢትዮጵያ ሕዝብ ሀዘን ነው መቼም እንግዲህ እኔም ብቻ አይደለም በእውነት የሚያሳዝን ነገር ነው። ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ። እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር የሚ ነገር ያደረገው እንዲያውም የኢትዮጵያን ሕዝብ የሚሆነ ነገር በዚህ ውስጥ ሊያስተምራ ነው ብዬ ምን ያስባለሁ በቃ ነገ ከነጎዲያ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን፣ ተፋቅረን በቃ እንድንኖር፣ እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለ ይመስለኛል በዚህ ውስጥ እኔ ያነኝ። በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው፣ እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ እንድንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን። እስከምንሄድ ድረስ በእንዲህ አይነት ኑረ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ ች ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈራ እናልፍም በቃ በስጋ። ከዛ እንግዲህ እኔ አንድ አማኝ ብናገር ከዛ ያለፈ ህይወት አለ። እኛ እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው አለም ይሄ እኔን በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የምፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነን እንድንተው። አሁን የሚሄድ እንኳን አናውቅም እኮ አሁን አሁን ይሄ እኮ ልጄ ጠዋት አዋልኳ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም። በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩች ራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው ማስበው። የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት አንድ ቀን 2011 ዓ ም ቢሾፍቶ አቅራቢያ የወደቀው ቦይንግ 7 37 ማክስ ኤት አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ህይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሐዘናቸውን እየገለጹ ይገኛሉ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል አስተናግዳችሁ ያመሻሁት ጽዮን ግርማ ነበርኩ ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያበሩ ነው መልካም ምሽት በነገው ጉዞ እንገናኝ